ጤናና አካባቢ የአይነማዝ ወይም ትራኮማ በሞቃት አካባቢ ከሚገኙ ከሚገኙና የተዘነጉ ከተባሉ 17 በሽታዎች አንዱ መሆኑን የዓለም የጤና ድርጅት ያመለክታል። ድርጅቱ የአይነማዝን ጨምሮ 17ቱንም በሽታዎች እስከ መጪው ጎርጎሮሳዊ ዓመት 2020 ድረስ በቁጥጥር ስር ለማዋል ወይም ፈጽሞ ለማጥፋት አቅዷል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። ሳይት ሴቨርስ የተሰኘ ዓለም አቀፍ መንግስታዊ ያልሆነ ድርጅት አካሄደው የተባለው አንድ ቅኝት ኢትዮጵያ ውስጥ በአይነማዝ የተጠቁ ሰዎች ቁጥር በአሳሳቢ ደረጃ እየጨመረ ነው ይላል። ያነጋገርናቸው ኢትዮጵያዊ የዘርፉ ባለሙያ ይህን የአይን የጤና ችግር ለመቆጣጠርም ሆነ ለማጥፋት እንደሚቻል ይናገራሉ። ለዝርዝሩ አብረን እንቆይ። የአይነ ማዝ በመላው ዓለም በከፊል ወይም ሙሉ በሙሉ 1.8 ሚሊዮን የሚሆኑ ሰዎችን ለአይነስውርነት የዳረገ በተለይም ድህነት ባጠቃቸው የተለያዩ ሀገራት ገጠራማ አካባቢ የተስፋፋ በሽታ መሆኑን የዓለም የጤና ድርጅት መረጃዎች ያስረዳሉ። በዓለም አቀፍ ደረጃ የአይነማዝ የተስፋፋባቸውን አካባቢዎች በካርታ ለማስፈር ቅኝት ያካሄደው ፕሮጀክት እንደሚለው በሽታው ከአንዱ ሰው ወደ ሌላው በልብስ በእጅ ንክኪ ወይም በዝንብ አማካኝነት በቀላሉ ይተላለፋል። ለመስፋፋቱ በዋነኛ ምክንያትነት የንጹህ ውሃ አቅርቦት ማጣትና የአካባቢና የግል ንጽህና አለመጠበቅ ይጠቀሳሉ። እንደ ዘገባው ከሆነ በአሁኑ ጊዜ ኢትዮጵያ ውስጥ በበሽታው የሚያዙት ሰዎች ቁጥር በአስደንጋጭ መልኩ እየጨመረ ነው። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ በአይን ሕክምና ክፍል ረዳት ፕሮፌሰር የሆኑት ዶክተር ትልቅ ሰው ተሾመ የአይነ ማዝ በሀገሪቱ ዋነኛ የአይነ ስውርነት መንስኤ መሆኑን ቢገልጹም ቁጥሩ እየጨመረ ነው ለማለት ግን ያዳግታል ይላሉ። የተለያዩ ጥናቶች አሁን እየተደረጉ የችግሩ መጠን ለማወቅ ተችሏል እንጂ ይሄ በሽታ ከበፊትም ጀምሮ በስፋት የተንሰራፋባቸው የኢትዮጵያ አካባቢዎች እንዳሉ በአይን ሕክምና ላይ የሚሰሩ ማንም ጤና ባለሙያ የሚያውቀው ነው። ቁጥሩ እየጨመረ መጥቷል ብሎ ለማለት ግን ያስቸግራል። ከዓመታት በፊት በተደረገ ጥናት አይነ ስውርነትን ከሚያስከትሉ ኢትዮጵያ ውስጥ በሽታዎች ውስጥ ከፍተኛ ደረጃ የሚመደብ መሆኑ ይታወቃል። በየትኛው አካባቢ ይሄ ነገር ይበረክታል? አዎ እንግዲህ ይሄ አይንማዝ በሽታ የማይጠቁ አካባቢዎች በጣም ጥቂት ናቸው። በአብዛኛው ከትግራይ ጀምሮ በአማራ ክልል፣ በኦሮሚያ፣ በደቡብ ክልሎች ትራኮማ በሽታ ለመተላለፍ የሚመችበት ክላይሜት ያላቸው ደረቅ ሂሚድ አየር ሁኔታ ያለባቸው በጣም አልቲሲዳቸው ከፍ ያላለ አካባቢዎች ላይ በሽታው በስፋት ይገኛል። እንደ ጥናቱ ከሆነ ይሄ የጤና ችግር ከድህነት ጋር የተቆራኘ ይመስላል። የንጹህ ውሃ አቅርቦትም ሆነ የንጽህና መጠበቂያ ስልቶች ማለትም መጸዳጃ ቤትና የመሳሰሉትን አብዛኛው የዓለማችን ድሀ ወገን የማግኘት እድሉ የተወሰነ ነው። ዶክተር ትልቅ ሰው ስለ በሽታው መንስኤ እንዲህ ያብራራሉ። የትራኮማ በሽታ እንግዲህ መንስኤ የትራኮማቲስ የሚባል ህዋስ ነው እና ይሄ ህዋስ እንዴት ነው ከአንድ ሰው ወደ አንድ ሰው የሚተላለፈው? ስንል የንጽህና ወይም ፐርሶናል ሀይጂን አካባቢ ጽዳት ጉድለቶች የራስን ንጽህና ለመጠበቅ የሚያስፈልጉ ውሃ ንት ቤት የመሳሰሉት አቅርቦቶች በሚያንስበት ሁኔታ ከፍተኛ ሁኔታ የመተላለፍ እድል ያገኛል ማለት ነው። ሳይት ሴቨርስ የተሰኘው መንግስቱ ያልሆነ ዓለም አቀፍ ድርጅት ያካሄደው ጥናት እንደሚለው የአይነማዝ ሊስፋፋባቸው ይችላል ተብለው በተገመቱ እንደ ናይጄሪያ፣ ላኦስ፣ ካምቦዲያና ግብጽ የመሳሰሉ ሀገራት በበሽታው የተጎዱ ሰዎች ቁጥር ቀንሶ ነው የተገኘው። በሌላ በኩል ኢትዮጵያ ውስጥ በተለይም በአንዳንድ አካባቢ ከማህበረሰቡ ሀምሳ በመቶ የአይነ ማዝ ተጠቂ መሆኑን ጥናቱ አመልክቷል። ዶክተር ትልቅ ሰው ተሾመ ትክክል ነው ይላሉ እውነት ነው ይህንም ጥናት ባላየውም እኛም ራሱ በተለያየ አጋጣሚ ፊልድ ወተን እንዳየ ነው አንዳንድ አካባቢዎች ላይ በጣም በጣም በጣም በከፍተኛ ሁኔታ በዚህ በሽታ የተጠቁ አካባቢዎች እንዳሉ ይታወቃል ዋናው ሪዘርቫየርስ የበሽታው ቋቶች የሚሆኑት ልጆች ናቸው በሽታውን ሊተላለፍ የሚያደረጉት ማለት ነው አክቲቭ ትራኮማ የሚኖራቸው እነሱ ላይ የተለያየ ቦታ ላይ የተለያየ ጥናቶች ተደርገው ከፍተኛ የሆነ ኢንፌክሽን ሬት እንዳለ ይታወቃል ኢትዮጵያ ውስጥ ከአይነ ማዝ ሌላ የአይን ጤና ላይ ጉዳት የሚያስከትሉ ሌሎችም ችግሮች አሉ። በቁጥር አንድ ደረጃ ላይ የሚቀመጡ ካታራክት የሚባለው በሽታ ነው። ይሄ አይን ሞራ ግርዶሽ የሚባለው ከፍተኛ ቁጥር ያለውን ሕዝብ እይታ የሚያሳጣው በኢትዮጵያም ሆነ በሌሎች ታዳጊ ሀገሮች ላይ ሞራ ነው። ከዛ ቀጥሎ ግላኮማ የሚባለው በሽታ አለ። ከዛ ደግሞ እንግዲህ ኢመርጂንግ ዲዚዝ የሚባሉ ለምሳሌ ከስኳር በሽታ ጋር ተያይዞ የሚመጣ ያነ ስውርነት በሽታም በከፍተኛ ሁኔታ እየጨመረ ይገኛል። የአይነ ማዝ ህይወት ባያጠፋም ለአካል ጉዳት የሚዳርግ አደገኛ በሽታ መሆኑን ባለሙያዎች አበክረው ነው የሚያስገነዝቡት። የአይን ብርሃንን እስከ ማሳጣት የሚደርሰው ይህ በሽታ የከፋ ጉዳት ከማስከተሉ በፊት ግን በህክምና ሊረዳ ይችላል። ዶክተር ትልቅ ሰው የበሽታው የሚያደርሱን ጉዳት ለመከላከል አራት አይነት ስትራቴጂዎች ናቸው ያሉት። ይሄም ሴፍ ስትራቴጂ ተብሎ ይጠቀሳል። በደብሌች ሴፍ ማለት እሱ ሰርጀሪ ነው። እንግዲህ ትራኮማ የሚያስከትለው የአይነ ስውርነት ለመከላከል የአይነ ጸጉሩ ተቆልሙ ወደ አይን ላይ በሚያርፍበት ደረጃ ላይ በአዋቂዎች ላይ ማለት ነው። ያንን ችግር ለመቅረፍ በጣም ቀላል የሆነ ኦፕሬሽን ማድረግ ነው። ሌላው ማስ ትሪትመንት ነው። እዛ አካባቢ የተጠቁ ሰዎችን በአንቲባዮቲክ ኤ የሚቆመው ለዛ ነው ማለት ነው። ኤስ ሰርጀሪ፣ ኤ አንቲባዮቲክ ነው። ኤፉ ደግሞ ሃይጂን ነው። ፌስ ሃይጂን ማለት ነው፣ የፊትን ንጽሕና መጠበቅ። ሌላው ደግሞ ኢዩ ለኢንቫይሮንመንታል ሃይጂን ነው፣ የአካባቢ ንጽሕና መጠበቅ ማለት ነው። ስለዚህ አይነ ስቡነት የሚያስከትለውን የስራ አኮባቦች ለመከላከል እነዚህ አራት ነገሮች በተቀናጀ ሁኔታ መሰራት ይኖርባቸዋል። በግለሰብ ደረጃ አየን እንደሆነ በተለይ ትራኮማ ኤንደሚክም በምንልበት አካባቢ ያሉ ሰዎች የግል ንጽህነቸው ዋናው ፊትን መታጠም ማለት ነው እና ፊትን ለዝንቦች በተለይ ልጆች ላይ ህዝብ ከመጋለጥ ፊትን ንጽህና በመጠበቅ ከዛ ደግሞ የአካባቢ ንጽህና በመጠበቅ በሽታው መከላከል ይቻላል ማለት ነው። ለበሽታው መንሰራፋት የጽዳት ጉዳይ ዋነኛ እንደመሆኑ የግልና የአካባቢ ንጽህናን በመጠበቅ የአይነማዝ በሽታን እያንዳንዱ ሰው በየቤቱና በግሉ መከላከል እንደሚችል ነው የሚገለጸው። ዶክተር ትልቅ ሰው ከዚህ በተጨማሪ ሕክምናውም ቢሆን ብዙ ወጪ አይጠይቅም ነው የሚሉት። ማሳሰብ ፈልገው ነገር ምንድን ነው የትራኮማ ህክምና ውድም እንዳልሆነ ነው መድኃኒት መውሰድ እንኳን ቢያስፈልግ በጣም ርካሽ እና በጣም ድግግሞሽ የማያስፈልጋቸው መድኃኒቶችን በመውሰድ ኢንፌክሽኑን ኮንትሮል ማድረግ ይቻላል። ስለዚህ ትራኮማ በጣም ቀላል በሆኑ እርምጃዎች መቆጣጠር ከምንችላቸው የአይን በሽታዎች ውስጥ በጣም የሚፈረጅ ነው ማለት ይቻላል። በጣም ብዙ ወጪ የማይፈጅ ግን ከተለያየ አቅጣጫ የግል ንጽህና የአካባቢ ንጽህና ና ከውሃ አቅርቦት ጋር የተያያዙ እና የመሳሰሉ ጉዳዮች ጋር የተቆራኘ ነው። ትራኮባር የመከላከል ስትራቴጂ ማለት ነው። በሞቃት አካባቢ ስለተንሰራፉ ሆኖም ተዘንግተዋል ስለተባሉት አስራ ሰባት በሽታዎች ጥናት ያካሄደው ቡድን እንደሚለው የአይነ ማዝን በአመት አንዴ በሚሰጥ የአንቲባዮቲክ ህክምና መቆጣጠር ይቻላል። እንደ ዶክተር ትልቅ ሰው ከሆነም የአይነ ማዝ ሊያስከትል የሚችለውን አስከፊ ጉዳት ለመከላከልም በከፍተኛ ደረጃ የሰለጠነ የአይነ ሐኪምም አያስፈልግም። በየጤና ጣቢያው በሚገኙ የሰለጠኑ የጤና ባለሙያዎች ፍቱን እርዳታ ማግኘትም ይቻላል። ትራኮማን ለማከም እውነት ለመናገር በአይን ሐኪም ደረጃ ወይም በዶክተር ደረጃ የሰለጠነ ሐኪም ግዴታ ያስፈልጋል የሚል እምነት የለም። ከጤና ትምህርቱ ጀምሮ የመከላከሉን ስራ ኢቨን፣ ይሄ ለትራኮማ የሚያስፈልገውን ኦፕሬሽን በአብዛኛው እንዲሰለጡን የሚደረጉ ነርሶች አሉ በነርስ ደረጃ ያሉ ኢንተግሬትድ አይሄዝ ወርከርስ የሚባሉ የመሳሰሉት ግዴታ ሐኪም ደረጃ መድረስ የለበትም። በሽታውን ለማከም በነዚህ ሚድ ሌቭል በሚባሉ የጤና ባለሙያዎች እና ኢቨን ከዛም በታች ባሉ የጤና ባለሙያዎች ብዙ ስራ መስራት ይቻላል። ትራኮማን ለመከላከል ጥናቱን ያካሄደው አካልም ሆነ የዓለም የጤና ድርጅት ትራኮማ ወይም የአይነ ማዘን መቆጣጠር ብቻ ሳይሆን ማጥፋት እንደሚቻል ነው የሚናገሩት። ቅኝቱን ያካሄደውን ቡድን ያስተባበሩት ባለሙያዎች እንደውም አሁን የት የት አካባቢ በሽታው ተስፋፍቶ እንደሚገኝ ታውቋል። የማጥፋት እርምጃውን ለመውሰድ ቀላል ነው ባይናቸው። ዶክተር ትልቅ ሰውም ይህ እንደሚቻል ነው እምነታቸው። ትራኮማ መጥፋት የሚችል በሽታ ነው። ትራኮማ አሁን ባደጉት ሀገሮች ለምሳሌ በአውሮፓም የነበረበት ጊዜ አለ። ምንድን ነው፣ በአጠቃላይ ሲታይ የአንድ ሀገር ሶሽዮ ኢኮኖሚክ ሁኔታዎች እየተለወጡ ሲመጡ ከኢኮኖሚ እድገት ጋር ማለት ነው፣ ከዛ ጋር ተያይዘው የሚመጡ ለውጦች ግዴታ ትራኮማ ሰርቫይቭ እንዳያደረግ ወይም እዛ ህብረተሰብ ውስጥ የመንሰራፋት እድሉ እየከሰመ ይመጣል ማለት ነው። ለምን ከሶሽዮ ኢኮኖሚክ እድገት ጋር የሰዎች የትምህርት አክሴስ ይጨምራል። ከዛው ጋር የውሃ አቅርቦት ይጨምራል። ፐርሰናል ሃይጂን ያለው ባሮመንታራ እንዲ እነዚህ ሁሉ እየተሻሻሉ ሲሄዱ ትራኮማ ይጠፋል። ለምሳሌ አሁን ትራኮማ ኢቨን በኢትዮጵያ ውስጥ በደንብ ዴቨሎፕ ባረጉ ከተማ አካባቢ ከተማ ጠቀስ በሆኑ አካባቢዎች ትራኮማ አይገኝም። እዛ አካባቢ ምናልባት በልጅነታቸው ከገጠር በሽታውን ይዘው የመጡ ሰዎች እነሱ ላይ ጠባሳዊ ይታይ እንደሆነ እንጂ አክቲቭ የሆነ ትራኮማ ማየት አይቻልም። ስለዚህ ኢቨን በዚህ ባለንበት ሁኔታ ውስጥም ከጫፍ እስከጫፍ ሁሉ ሰው ለትራኮማ የተጋለ የሚያጋለጠነው ማለት አይቻልም እንደ ሰው የሶሽ ኢኮኖሚክ ስታተስ ማለት ነው። ስለዚህ ዋናውና መፍትሄው አጠቃላይ የሆነ የእድገት ለውጥ ይመጣ ሳፎማ እየከሰመ ይመጣል። የአይነማዝን በቀጣይ አምስት አመታት ውስጥ ፈጽሞ ለማጥፋት የተቆረጠ ይመስላል። በሽታው የሚገኝባቸውን አካባቢዎች በማጥናት ይዞታና የጉዳት ስፋቱን የመዘገቡት ወገኖች ይህን ማድረጉ አይከብድም የሚል ተስፋን ሰንቀዋል። ዋቢም ይጠቅሳሉ፣ ፈንጣጣን ካለም ማጥፋት ተችሏል። እናም የአይነ ማዝ ከጥቂት ዓመታት በኋላ የአይን ብርሃን የማሳጣት አቅም አይኖረውም። ይቅናቸው ለሰጡን ማብራሪያ ዶክተር ትልቅ ሰው ተሾመን በእናንተ ስም ከልብ እያመሰገንን ለዕለቱ ያልነውም አድማጮች በየአካባቢያችሁ ይህ በሽታ ምን ያህል አሳሳቢ ነው? አስተያየታችሁን አካፍሉን። በፌስቡክ ገጻችን ላይም ተወያዩበት። ሸዋ እየለገሰ ነኝ። ሰላም ሁኑ።